በሰሜን ወሎ ዞን በወልዲያ በመርሳ በቆቦና በሌሎች የዞኑ ከተሞች የሚታሰሩ ሰዎች ቁጥር በየቀኑ እየጨመረ መሆኑን ነዋሪዎች ለአሜሪካ ድምፅ ተናግረዋል። የክልሉ መንግስት ሕይወት በማጥፋት አካል በማጉደልና ንብረት በማውደም የተጠረጠሩ ያላቸውን ግለሰቦች በቁጥጥር ስር ማዋል መጀመሩ አረጋግጠዋል። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ አቡነ ቄርሎስ ረዳት ሊቀ ጳጳስ አቡነ ኤርሚያስ የክልሉ መንግስት ጉዳዩን በጥንቃቄ ተከታትሎ ዘላቂ መፍትሄ እንዲሰጥ ሀገረ ስብከቱ ማሳሰቡን ለአሜሪካ ድምፅ አስረድተዋል። ጽዮን ግርማ ዝርዝሩን ይዛለች። በሰሜን ወሎ ዞን በወልዲያ ከተማ የጥምቀት በዓል በተከበረ ማግስት ጥር 12 2010 ዓ ም በተከበረው የቃና ዘገሊላ በዓል በጸጥታ ኃይሎች የተገደሉ ወጣቶች ጉዳይ ተቀሰቀሰው ቁጣና ተቃውሞ የዞኑን ሌሎች ከተሞች ጭምር ውጥረት ውስጥ መክተቱን ሰሞኑን ስንዘግብ መቆየታችን ይታወሳል። በወልዲያ ከተማ ነዋሪ የሆነና ሁኔታውን በቅርብ እየተከታተለ መሆኑን የገለጸልን ማንነቱን እንድንደብቅ የጠየቀ ወጣት በወልዲያ ዛሬም ከፍተኛ ስሳና እስር መኖሩን ገልጾልናል። ከሶስት ቀን እስከ አራት ቀን ባለው ጊዜ ውስጥ የታሰሩ ወጣቶች የት እንዳሉና የት እንደገቡ የታወቀ ነገር የለም። ቤተሰብ ሁሉ እየተሰቃየና እየተላቀሰ ነው ያለው ከዛ በመሀል ላይ የሃይማኖት አባቶች እናንተ ምንድን ነው የምትሰሩት? ከዚህ በፊት እናንተ እኛ እናረጋጋለን እና ሰላም እንፈጥራለን ብላችሁ ነበረ። አሁን ስለዚህ ልጆቻቸው የገቡበትን ቦታ አላወቅንም ብሎ ወደ ጥያቄ ይገባላቸው። ከዛ እነሱም ችግር የለውም ብለው እነሱ ጋር ሄዱና ተነጋገሩ። ከተነጋገሩ በኋላ የሃይማኖት አባቶች እንደዚህ የሆነ ችግር ያለባቸው እንደ ችግራቸው ይፈቱልን ብሎ ሲሏቸው፣ አይ አብዛኛዎቹን መረጃ አግኝተንባቸዋል። መረጃ ተጨባጭ መረጃ ስላገኘ ልንለቃቸው አንችልም ብሎ የሃይማኖት አባቶችን መለሷቸው። አብዛኛው የት እንዳለ አይታወቅም። ትላንት ትላንት ወደ ሚታሰሩት የሉም። ዛሬም በተጨማሪ አብዛኛዎቹ አስሯቸዋል። ወደፊት መስማ ይታወቃል። አያይዞም በወልዲያ ከተማ የፌዴራል አድማ በታኝና ልዩ ፖሊስ እየተንቀሳቀሰ መሆኑን ገልጾ የተጀመረም የስራ ሆነ የንግድ እንቅስቃሴ የለም ብሏል። በተያያዘ በመርሳ ከተማ በዋና መንገድ ላይ ከሚንቀሳቀሱት ተሽከርካሪዎች በስተቀረ ምንም የንግድ እንቅስቃሴ እንደሌለ የገለጸልን የከተማው ነዋሪ እስሩ ዛሬም ቀጥሏል ብሏል። እንዲሁም ዛሬ ከክልል የመጡ ባለስልጣን በመሩት ስብሰባ የሀገር ሽማግሌዎች፣ የቤተ ክርስቲያን አባቶች ከነዋሪው ጋር ውይይት ማድረጋቸውን ገልጾ በውይይቱ ላይ ነበርኩ ብሏል። እንዲሁም በዛ ላይ የተነሱትን አንኳር ጉዳዮች ነግሮናል። ለምን የትግራይ ብሔረሰብ ቤቶች ሊጠቁ ቻሉ በሚለው ምክንያት ላይ ምክንያቱም እናንተ ከኛ ይልቅ በትግራይ ብሔረሰብ ላይ ከፍተኛ የሆነ የበላይነት እየታየ እና የዛ የበላይነት እናንተ አገልጋይ ስለሆናችሁ፣ በአድን በዛ ጥላቻ በህብረተሰቡ ላይ ጥላቻ እንዲፈጠር አድርጋችኋል። መንቼ ይሆናችኋል የሚል ነበር፣ በህብረተሰቡ ሲያነሳ የነበረው ጥያቄና፣ ያው እኛ እዚህ ቁጭ ብለን ልጆቻችን ስራ አጥተው ተመርቀው ተምረው መጥተው፣ ግን ከትግራይ መጥተው ልጆች እዚህ ይቀጠራሉ፣ የእኛ ልጆች እዚህ ስራ ፈተው ነው ያሉት አቃሚ ሆነው ቀሩ። ለዛ ነው እዚህ ቦዘኒ ስራ ፈት በጣ በዛ ስራ አጥ በዛ ያ ንቅናቄ ነው ለዚህ ያበቃው። እንደገና በአዴን ደግሞ በአማራው ላይ የቆመ ነው እንጂ ለአማራው የቆመ አይደለም የሚሉ ነገሮች ናቸው በተደጋጋሚ ሲነሱ የነበሩት፣ ከታሰሩት ይፈቱ ከሚለው ጥያቄ ውጭ ማለት ነው። አጠቃላይ ዋናው መደምደሚያ የታሰሩ ይፈቱ የሚል ነው። ነገር ግን ከላይ ከምራ ሲሰጥ የነበረው የታሰሩትን አንፈታም የሚል መልሱ ተሰጡ። ባለመግባባት ነው የተለያዩት። እያጣራን በወንጀል ላይ የተሳተፉትና ያልተሳተፉትን እያጣራን የምንለቀው የሚል መልስ ነው የሰጠው። በቆቦ ከተማ ያነጋገር ናቸው ነዋሪ በከተማው አንዳንድ የንግድ ቤቶች ተከፍተው ስራ መጀመር መሰመራቸውን ገልጸው ወጣቶች በብዛት መታሰራቸውን ተናግረዋል። የሰሜን ወሎ ሀገረ ስብከት የብፁዕ አቡነ ቄርሎስ ረዳት ጳጳስ አቡነ ኤርሚያስ በዞኑ የተፈጠረው ቀውስ እንዲረግብ ቤተ ክርስቲያኗ የራሷ ሚና እየተጫወተች ነው ይላሉ። ጥር አስራ ሁለት ቀን በወልዲያ የተፈጸመውን ሁኔታ በተመለከተ ሀገረ ስብከቱ ድርጊቱን ማውገዙን ተናግረዋል። እንደ አጠቃላይ እንደ ሲኖዶስ እንዲህ ነው ልልሽ አልችልም። እንደኛ እንደ ሀገረ ስብከት ግን ድርጊቱን ፈጹም አውግዘናል ለድርጊቱ መንስኤ የሆነውን ወቅታዊም ሆነ ዘላቂ ምክንያትን አንስተን መንግስትን አሁንም ወቅሰናል። እንዲያስተካክልን ጩኸናል። አዝነናል። ቤተ ክርስቲያናችን ተደፍራለች። የማይደረግ ድርጊት ተፈጽሟል። ያውም በቂ ምክንያት የለም። በዚህ ሰዓት አስለቃሽ ጭስ ለማፈንዳት ጥይት ለመተኮስ የሚያስችል ነገር በሌለበት የመደረጉ እጅግ እጅግ ስህተት ነው ብለን አቅርበናል አጣርቶ መንግስት ቤተ ክርስቲያኗን ጥታ እንዲጠይቅም ይሆናል። ይህንን የማጣራት ስራ እየሰራ ነው። እንደ ሀገረ ስብከት አሁን መስራት ያለ በሀዘን የተጎዱ ሰዎችን ማጽናናት ነው፣ መምከር ነው። ወጣቱ በዚህ ምክንያት አላስፈላጊ መስዋዕት እንዳይከፍብ የማረጋጋት ስራ ነው። አሁን በእኛ በሀገረ ስብከት ደረጃ የሚጠበቅ ይህንን እያደረግን ነው ያለ ነው። አቡነ ኤርሚያስ አያይዘው ጉዳዩን ሲከታተሉት የግጭቱ መንስኤ የበዓሉ ዕለት የተከሰተ ብቻ እንዳልሆነ ይናገራሉ። መቼም መንስኤው በቀደም ጥር አስራ ሁለት ላይ የጸጥታ አካላት በመቅረባቸው ብቻ አይደለም። ዘላቂ የሆነ መንግስትና ህዝብ ያልተግባባባቸው ነገሮች እንዳሉ ያመላክታል። ስለዚህ እኔ ህዝቡ ድንጋይ በመወርወርም ሌላም ሌላም በማድረግ የስርዓት ለውጥ ማምጣት አይችልምና በሰለጠነ መንገድ በሰላማዊ መንገድ ያንድም ወገን ደም ሳይፈስ ጩኸትን ጩኸቱን ቢያቀርብ ጎደለ እንደ ሀገር ይሄ መደረግ ነበረበት የሚለውን ማቅረብ እንዳለበት ነው የምናሳስበው። አሁን ወጣቱን አፍህን ለጉም ዝምበል አንልም ግን የት አታፍርስ፣ ወገን ላይ ድንጋይ አትወርውር፣ ህይወት አታጥፋ። የዚህ ውጤት መልሶ አጥፍ የተባለውን አብሮ ማጥፋት ነው እና አገርን ባዶ ማስቀረት ነው እያልን ነው የምንመክረው። ሊሆንም የሚገባው ይህ ነው። በዚህ ሰዓት ቀውስ እንዳይከሰት ህዝቡን እንደሚያረጋጉ ሁሉ የመንግስት ባለስልጣናትም ቤተ ክርስቲያኒቱ እንዳነጋገረች ገልጸውልናል። ርዕሰ መስተዳድሩ መጥተው አናግረውናል። ዞናችን ላይ መጥተዋል፣ አናግረውናል ዘላቂ የሆነ ለችግር መንስኤ ነው ያልነውን በዝርዝር አሁን አልዘረዝርልሽም። አንስተን ተናግረናል። ለጊዜው መንስኤ የሆነውንም ነገር አንስተናል። እንዳጠቃላይ እንደ መንግስት በነዚህ በነዚህ በነዚህ ችግሮች በተለይም ብሔርን ከብሔር ጋር ሊያለያዩ የሚችሉ ስርዓቶችን ሊያስተካክል ይገባል። ምክንያቱም ተሞከረ አየ። በብዙ ክልሎች እና ክልሎች ላይ ችግር እየፈጠረ ነው ያለ ይሄ ስርዓት ቢፈተሽ የመጽሐፍ ቅዱስ አይደለም እና ሰዎች ያዘጋጁት ነው። ሰዎች አሁንም ደግሞ ሊያዘጋጁት የሚችል ነው ብለናል። እና አሁንም መንግስት ይህንም ሊሰራ ነው በጊዜው በሰዓቱ በሆነው ነገር ግን ግጭቱ የተፈጠረው እንደኛ በእኛ ወጣት ስተት ወይም ደግሞ ለሃይማኖት ለበዓል በወጡ ምዕመናን ምክንያት አይደለም። መንግስት ጸጥታ አካላቱን ማስገባት በሌለበት ቦታና ሰዓት አስገብቱ በዚህ ምክንያት ቤተ ክርስቲያኗ ተደፍራለች ልጆቿንም አጥታለች። ይህንን አጣርቶ ቤተ ክርስቲያኗን ሊክስ ይገባል፣ ህዝቡን ይቅርታ ሊጠይቅ ይገባል እያልን ነው። አሁን ደግመን እያልን ያለው ይህንን ነው። ይህም ቢያደርግ ፍቅር ይመጣል፣ ስምምነት ይመጣል። ስህተትን ማመን ተገቢ ነው። እኛ እንደ እንደ ቤተ ክርስቲያን አመራር በዚህ መንገድ አጥፍታችኋል የምንባልም ከሆነ መንግስትን ይቅርታ እንጠይቃለን፣ አድፍተናል ማለት እንችላለን። እንደዚሁ ሁሉ መንግስትን፣ ደግሞ ህዝብን በዚህ በዚህ በዚህ መልኩ አሳዝኛለሁ፣ ይህ ስህተት የኔ ነው ብሎ ቢጠይቅ ዘላቂ የሆነ ሰላምን ዘላቂ የሆነ ፍቅርን ያመጣልና ይሄን እንዲያደርግ ነው እየጮኽ ያለ ነው። በተፈጠረው ግጭት የታሰሩ ብዙ ወንድሞች አሉ። ምናልባት እኛ መቼት ተልዕኮ ያለው ሀገርን የማፍረስ ወገንን የማጥቃት ፍጹም ተልዕኮ ያለውን ልቀቀው አንልም። ይመከር ነው የምንለው ነገር ግን ሰው ሙቷል። የቤተክርስቲያን በዓል ላይ የማይሆን ድርጊት ተፈጽሟል። በዚህ ስም የተላይ ሆነው ቢሳደቡም ሌላም ቢያደርጉ እነዚህ ሰዎች በአፋጣኝ ይፈቱ፣ ይለቀቁ። ይህም ስንል ደረጃ በደረጃ የማጣራት ስራው ተቀላጥፎ ተሰርቶ እነዚህ ሰዎች ወደ ቤተሰቦቻቸው ቢቀላቀሉ የሚል ሀሳብ እያቀረብን ነው። የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁንን የዛሬውን የዞኑን ውሎ በተመለከተ ልናነጋግራቸው በተደጋጋሚ እጅ ስልካቸው ላይ ደውለን ነበር። ስልካቸው አይነሳም። በሌላ በኩል የአማራ ክልል መንግስት ይህንን ሁኔታ በተመለከተ መግለጫ አውጥቷል። ከመግለጫው አጠቃላይ ይዘት ውስጥ በወልዲያ በቆቦና በመርሳ ከተሞች የዜጎች ህይወት ማለፉን የአካል ጉዳትና የንብረት ውድመት መድረሱን ገልጸዋል። የሰው ህይወት በማለፉና አካል በመጉደሉ እንዲሁም ንብረት በመውደሙ የክልሉ መንግስት ጥልቅ ሐዘን እንደተሰማው ማስፍሯል። በመጨረሻም መንግስት የዜጎችን ደህንነት የመጠበቅና ግዴታ ኃላፊነት ስላለበት ህግ የማስከበር ስራውን አጠናቅሮ ማስፈጸሙን መቀጠሉን ይፋርጓል። በዚህም መሰረት የሰው ህይወት በማጥፋት አካል በማጉደል እንዲሁም ንብረት በማውደም የተጠረጠሩ ግለሰቦችን በቁጥጥር ስር መዋል መጀመሩንም ይፋርጓል። በእነዚህ አካላት ላይ የተገኘው መረጃ ተጣርቶ እንደየጥፋታቸው መጠን ብይን የሚሰጣቸው ይሆናል፣ ይላል መግለጫው። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።